ህወሀት በአሁኑ ወቅት ህዝብን ከህዝብ ለማጋጨትና ጦርነት ለመቀስቀስ እየሰራ ነው ይላሉ የትግራይ ዴሞክራሲያዊ ትብብር ፓርቲ ሊቀመንበር። ተከባሃል በሚል ቅስቀሳም በመቶ ሺህ የሚቆጠር ሰራዊት እየመለመለና ተጨማሪ የጦር ሰፈሮች እየከፈተ ነው ብለዋል። ከህወሀት ወገን በጉዳይ ላይ አስተያየት ለማካተት ያደረገው ጥረት አልተሳካም ይላል ዘጋቢያችን መለስካቸው አመሀ ዝርዝር ዘገባውን ያቀርባል። የትግራይ ዴሞክራሲያዊ ትብብር ፓርቲ ባለፈው ቅዳሜ ጥቅምት 8 ቀን 2012 ዓ.ም በኢትዮጵያ ሀገር ፍቅር ቲያትር ፕሮግራሙን ለመጀመሪያ ጊዜ በአዲስ አበባ በይፋ አስተዋውቋል። ከዚያ በላይ ግን በዚህ የመጀመሪያ ትውውቅ መድረክ የታዳሚውን ቀልብ የሳበው የፓርቲው ሊቀመንበር የዶክተር አረጋዊ በርሄ ንግግር ይመስላል። ሊቀመንበሩ በአሁኑ ወቅት በኢትዮጵያ የሚካሄደው ለውጥና በትግራይ ክልል ያለው አንድምታ በሚል ርዕስ ያደረጉት ንግግር ህወሀት፣ ኢህአዴግ እያሉ በሚጠሩት ግንባር ስር ኢትዮጵያ ያሳለፈችውን ሀያ ስምንት ዓመታት ዳስሰዋል። በእሳቸው አባባል ከአንድ ዓመት ተኩል ወዲህ በኢትዮጵያ መሠረታዊ ለውጥ መጥቷል። በትግራይ ግን ይህ የለም። ይሄ እድል ትግራይ ውስጥ የለም ነው ጥያቄ። ይሄ እድል ትግራይ ውስጥ አልተከፈተም። አሁንም ትግራይ የህወሀት አመራር የጓሮ ቤት ነው የሆነችው። ልክ የጓሮ ቤታችን እንደምንቆጣጠረው የጓሮ ቤት ነው ሆና ያለችው ትግራይ። የሐሳብ ነጻነት የሚባል የለም። ድርጅቶች መንቀሳቀስ አልቻሉም። አሁንም እየተደበደቡ እየታሰሩ እየተገደሉ የሚገኙበት ሁኔታ ነው ያለው። በአመለካከታቸው ሁላችን ተደብድበናል። እኛ ተደብድበናል። አረና ተደብድበዋል። ሌሎችም ግለሰቦች እየተደበደቡ ነው ያሉት። ይሄ በግልጽ መታወቅ ያለበት ነገር ይመስለኛል። የኢትዮጵያ ህዝብ ይሄን መገንዘብ ይኖርበታል። የትግራይ ዴሞክራሲያዊ ትብብር ፓርቲ ሊቀመንበር ከለውጡ ወዲህ በትግራይ ክልል አለ የሚሉት ችግር ይህ ብቻ አይደለም። ህወሀት ህዝባዊ ወያነ ህርነት ትግራይ ጦርነት ለመቀስቀስ ዝግጅት እያደረገ እንደሆነም ይናገራሉ። የህወሀት ችግር እንደምታው ህዝብ ለህዝብ ጋርም ለማጣላት ጦርነት ውስጥ ለመክተት ለማዳማት እርምጃዎች እየወሰደ ነው ያለው። በተለይ የትግራይ ህዝብን ምን ይሉታል? በጠላት ተከባሃል ይሉታል ተከባሃል በጠላት ናታጠቅ ታጠቅ እያሉ በመቶ ሺዎች የሚቆጠር ሰራዊት እየመለመሉ ናቸው። አሁን አዳዲስ ካምፖች የወታደር ካምፖች ትግራይ ውስጥ ከፍተዋል። በጉሮሬ አካባቢ፣ በአቅማራ አካባቢ፣ በትኹል አካባቢ ተጨማሪ ወታደራዊ ካምፖች መስርተዋል። ዓላማቸው ምንድን ነው? የትግራይ ህዝብ ተከባሃልና ጦርነትና ግባ ነው። ከማን ጋራ ነው ጦርነት? ማን ነው የከበበው? የሚል ጥያቄ ካነሳን ግን አንድ የከበበ የለም። አንድ ጠላት ህዝብ የለም። የትግራይ ህዝብ ጠላት የለውም። ጠላቶቹ እነሱ ናቸው። በራሳቸው አንደበት የትግራይ ህዝብ ጠላቶቹ እኛ ነን ብለዋል። በራሳቸው አንደበት የትግራይ ህዝብ ከህወሓት አመራር ሌላ ጠላት የለውም ለሚለው አባባላቸው እንደ ማስረጃ የቀረቡት ከድርጅቱ ከራሱ ግምገማ በአቶ ብርሃኑ ጽጋቡ የቀድሞ ማዕከላዊ ኮሚቴ አባል የተደረሰ መጽሐፍ ያገኙትን በመጥቀስ ነው። የዚህ ሁሉ ምንጭ የዚህ ሁሉ ችግር ምንጭ ግምገማቸው ላይ ነው። ስልጣን ለህዝብ ለማገልገል ሳይሆን ሀብት ለማግበስበስ ለክብርና ለዝና እያገለገለ በመሄዱ የስልጣን ሽኩቻውና መገፋፋቱ ተጠናክሮ ቀጥለዋል ይላል። ቀጠል አድርጎ በገጽ 158 ምን ይላል? በድርጅቱ ማዕከላዊ ኮሚቴ ሪፖርት ውስጥ ሁሉም ኃጢአቶች ተዘርዝረዋል። ቅድም የጠቀስኳቸው ኃጢአቶች ማለቱ ነው። የቀረ የለም ሁሉም ኃጢአቶች ተዘርዝሮ የቀረ የለም ይላል። ነገር ግን በማዕከላዊ ኮሚቴ ሂስና ግለ ሂስ ወቅት ከጥቃቅን ነገሮች በስተቀር ኃጢአቶቹ ከሰው ጋር ማያያዝ አልተቻለም። ሪፖርቱ ክራይ ሰብሳቢነትና ሌብነት በአመራሩ እየሰፋ እንደሆነ ያትታል። ቢሆንም አንድም ሰው ክራይ ሰብሳቢ ሌባ ነህ ተብሎ ሂስ አልተደረገለትም ይላል ይሄ ሪፖርት የራሳቸው ሪፖርት ነው በዚህ ምክንያት ዛሬ በተቀረው የኢትዮጵያ ክፍል የታየው መሰረታዊ ነው ያሉት ለውጥ በትግራይ የለም ይህን ድል የትግራይ ህዝብ ተነፍጓል ይላሉ የአንዱ የኢትዮጵያ ክፍል ህመምና ችግር የሌላውም ጭምር ነው ሲሉ ያስገነዘቡት የትግራይ ዴሞክራሲያዊ ትብብር ሊቀመንበር ዶክተር አረጋዊ በህብረት መፍትሄ መፈለግ አለብን ይላሉ ለዚህ ገንቢ የሆነ አካሄድ የሚያግደን ነገር ካለ ደግሞ ተባብረን መመከት አለብን፣ መታገል አለብን። ይሄ ነው ሀገር ፍቅር አለው ማለት ሀገር ወዳድ ማለት ዲሞክራት ማለት እንደዚህ የሚያደርግ ነው። አለዚያ ሌላ ነገር የሚሰራ ግን ትርጉም ያለው አይመስለኝም። ስለዚህ ይሄ እድል ትግራይ ውስጥ የለም። ትግራይ ውስጥ እንዲመጣ ሁላችን መንቀሳቀስ ይኖርብናል። ለምን? እዛ ያለው ሁኔታ ኢምፕሊኬሽን ወይም እንደምታው በኢትዮጵያ ላይ ትልቅ ነው። ምክንያቱም ህወሀት ኢህአዴግ ኢትዮጵያ ላይ ስር ሰዶ ነበረ። በየአካባቢው የራሱ መዋቅር ዘርግቶ ነበረ። ያ መዋቅር አሁንም አለ። አምባገነናዊ ስርዓት ለማስፈን የተመሰረተ መዋቅር ነው። አሁንም ችግር ሊፈጥርብን ይችላል። ስለዚህ ኢትዮጵያ ላይ ችግር እንዳይመጣ ሁላችን ተባብረን ትግራይ ውስጥ ያለው ችግር የሁላችን ችግር ነው። ኦሮሚያ ላይ ያለው ችግር የሁላችን ችግር ነው። አማራ ላይ ያለው ችግር የሁላችን ችግር ነው። አፋር ላይ ያለው ችግር የሁላችን ችግር ነው። በንሻንጉል ላይ ያለው ችግር የሁላችን ችግር ነው። ስለዚህ ተባብረን ይሄ ችግር እንዲወገድ፣ አንዱ ከተቸገረ ሁላችንም ሊያስቸግረን ይችላል። አበው ሲመልሱ ምን ይላሉ? ቅማልም በአቅሙ ሱሪ ያስፈታል ይላሉ። የሚናቅ ወገን የለም። ትንሽ ነው፣ ትልቅ ነው የሚባል ነገር የለ። ሁላችን ተሰባስበን ግን ይችን ሀገር ማዳን ግዴታችን ነው። ይህንን ስላላደረግን ነው እስካሁን የምንማቀቀው ያለ ነው። በዕለቱ የትግራይ ዴሞክራሲያዊ ትብብር ፓርቲን መርሃ ግብር አቶ ግደይ ዘራ ጽዮን የፓርቲው ምክትል ሊቀመንበር በአጭሩ አስታውቀዋል። በመጨረሻም ከታዳሚው የተለያዩ ጥያቄዎች ተሰንዝረው ምላሽ ተሰጥቶባቸዋል። ዶክተር አረጋዊ በርሄ በሰነዘሯቸው ክሶችና በተለይም ህወሀትን በተመለከተ በተነሱ ጉዳዮች ላይ አስተያየት ለማግኘት ለክልሉ መንግሥት ኮሚኒኬሽን ጉዳዮች ኃላፊ ወይዘሮ ሊያ ካሳ በእጅ ስልካቸው በተደጋጋሚ ደውዬ ሊያነሱልኝ አልቻሉም። የህወሀት አመራር አባል አቶ ጌታቸው ረዳም መጀመሪያ ስልካቸውን አንስተውና ጉዳዩን ነግሪያቸው መልሰው እንደሚደውሉ ነግረው ነበረ። ባላወቅሁት ምክንያት አልደወሉልኝም። እኔም ብደውል ስልካቸውን አላነሱም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ